ዮሐንስ የአድማውን ጥሪ ተከትሎ ከአዲስ አበባ ወደ ሀረር በሚወስደው መስመር ያሉት የኦሮሚያ ክልል ከተሞች በዛሬው ዕለት እንዴት ዋሉ? አመሰግናለሁ አርያም። እንግዲህ ከመስመሩ ከአዋሽ ተገንጥዬ ወደ ሀረር መስመር ሲይዝ በመጀመሪያ ያው የአመጹ ሽታ ያለበት ቦታ ሆነ ያገኘሁት ወደ ሜሶ ነው። ነይሱ አካባቢ ገና ከመግባቴ በፊት ጀምሮ ያሉ የፌዴራል እና የኦሮሚያ ልዩ ኃይል መሳሪያ የታጠቁ በፓትሮልም በከተማዋም እየተዘዋወሩ ጠንካራ ጥበቃ ሳያደርጉ ነበረ። ምንም አይነት የባጃጅ የታክሲ እንቅስቃሴ የለም። ሱቆች ተዘግተዋል። የኢትዮጵያ ንግድ ባንክ ክፍት ነበረ። ከዛ ሁለት ይሄ ጀበና ቡና የሚሸጥባቸው ቦታዎች ነበሩ። እዛ በጣም በርካታ ወጣቶች ተሰብስበው አይቻለው። ከዛ ውጭ ግን ምንም የተከፈተ ሱቆችም አላየሁም፣ እንቅስቃሴ የሚባልም የለም። ጭር ያለች የተወረረች ከተማ ትመስላለች። ከዛ አልፎ በዛው መስመር ያሉት እስከ አርማ ያሉ መስመሮች እያየኋቸው ነበረ። ጭሮ ለምሳሌ እንቅስቃሴዎች አሉ። ሄርናም የተለያዩ ቦታዎች እለታዊ መደበኛ ስራው የታክሲ እንቅስቃሴውን መስመሩም ክፍት ሆኗል። ከአዲስ አበባ ወደ ሐረር፣ ወደ ድሬዳዋ፣ ጅጅጋ መስመር የሚንቀሳቀሱ እነዚህ ስካይ ባስ፣ ሰላምባስ የሚባሉ እና ትልልቅ የህዝብ አመላለሻዎችን እንቅስቃሴ የለም። እኛ ነበረ በጠዋት ወደ አዋሽ መገንጠያ ወደ ሐረር ወስደ መንገድ ስንጀምር ከዛ የሚመጣ መኪና እየጠየቅን የሰላም ሁኔታ ምናምን ስንንቀሳቀስ አንድ ሚኒባስ እና እኔ ነበር። በተረፈ ወደዛ የሚሄድ ብዙም እንቅስቃሴ የለም። ከዛ ከመስመር ግን ብዙ መኪኖች ይመጣሉ። ከአዲስ አበባ ግን ያው የትናንትና እንቅስቃሴ ስለተሰማ የህዝብ ማመላለሻዎች የሰጉ ይመስላሉና እንቅስቃሴ የለም። ዮሐንስ፣ በተጓዝክባቸው አካባቢዎች ሰዎችን የማነጋገር እድል አጋጥሞ ከሆነ ያነጋገርካቸው ሰዎች ስለ አድማው ስለ ስራ ማቆሙ አድማ ስለተቃውሞ ምን አሉ? ይሄ አድማ እየተጠራ ያለው ያው እንደሚታወቀው ውጭ ባሉ ኃይላት ነው። እዚህ የሚንቀሳቀሱት ደግሞ ቄሮ በመባል ነው የሚታወቁት። ቄሮ ምን ማለት ነው ብያቸው፣ ወጣቶች ማለት ነው ና ያሉኝ፣ የወጣቶች አደረጃጀት ነው። ፍርድ ቤቶች አካባቢ ደግሞ ሰማዋለሁ፣ ይሄ ቃል የኦነግ የወጣቶች ክንፍ የሆነው ቄሮ በተባለው ተደራጅተው ምናምን የሚል ክሶችም ሲነበቡ ሰማ ነበረ ፍርድ ቤቶች ላይ። በአጠቃላይ ግን እነዚህ ወጣቶች ምንድን ነው እንደዚህ የሆነው ብዬ የተለያዩ ሰዎችን ለማነጋገር ሞክሬ ነበረ። በአጠቃላይ ያሉትን ችግሮች አልተፈቱም ነው፣ በኢኮኖሚ በኩል፣ በተለያዩ የመልካም አስተዳደር ችግሮች። እንደ አንድ ትልቅ ሰውዬ ምንድን ነው ያሉኝ፣ ብዙ ጊዜ ባለስልጣኖች ሰውን ያነጋግራሉ። የሚያነጋግሩት ግን ድሃው፣ ስራ የሌለው በህብረተሰቡ አካባቢ ስራ አጥቶ መንገድ ላይ የሚውለው ያሁን፣ እንደዚህ አይነት ነገር ላይ የሚሳተፈው ሳይሆን የራሳቸው የሚፈልጉት የሚነግሯቸው ሰዎች ቴሌቪዥን አምጥተው እነሱ የሚፈልጉት ነገር ይነግሯቸዋል። መፍትሄ አይመጣም እና መነጋገር ይፈልጋል። ወጣቱ ምንድን ነው ያለበት ችግር? ትክክለኛ ችግሩ ተሰምቶ ትክክለኛ መፍትሄ፣ የስራ አጥነት ለመቀነስ የወጣቶች ፈንድ፣ የተለያዩ ነገሮች የሚባሉ ነገሮች አሉ ይላሉ። ወይ የድርጅት አባል ካልተሆነ ወይም ቤተሰብ ካልሆን ማንም ዞር ብሎ የሚያይህ የለም። ስለዚህ እነዚህ የተደራረቡ ችግሮች በችግር ያለ ወጣት ስለሆነ ለማንኛውም ኃይል ሊጠቀምበት ይችላል። ስለዚህ መንግስት ረጋ ብሎ ሰከን ብሎ ከኃይል በመለስ ረጋ ብሎ ወጣቶችን እራሳቸው ወጣቶችን ቢያነጋግር፣ ሙከራዎች የሉም አንልም፣ አሉ ሰውየው፣ ይደረጋሉ። ግን የሚሰበሰቡት ወይ የድርጅት አባል ወይ ምናምን የሆንና ትክክለኛው ነገር መንግስት እያገኝ አይደለም የሚል ሀሳብ ሰጥተውኛል። አሪያም ዮሐንስ ባየሃቸው አካባቢዎች የጸጥታው ቁጥጥር እንዴት ነው? የአካባቢውና የፌዴራል መንግስት ለስራ ማቆሙ አድማና ለተቃውሞ ምን አይነት ምላሽ እየሰጡ ነው? ቅድም በጠቀስካቸው ቦታዎች በተለይ በጭሩ አካባቢ ጠንከር ያለ እርምጃ እንደተወሰደ ነው። በዱላ የመደብደብ ውንቁን ሲሉ እንደነበር ወጣቶቹ ፖሊሶች ሲደበድቧቸው የአይን እማኞች ነግረውኛል። የታሰሩም ቁጥሩ አሁን መጥቀስ ትንሽ ችግር ሊሆን ይችላል እንጂ በርካታ ወጣቶች ግን ያን የሆኑ ታፍሰው እንደተወሰዱ፣ ሌሊቱን ደግሞ ተሳትፎ ነበራቸው የተባሉ ወጣቶችም እየተለቀሙ እንደታሰሩ ነው የተነገረኝ። እና ጠንከር ያለ እርምጃ እየወሰደ ነው መንግስት። ከዛ ውጭ ደግሞ ጠንካራ የሚባል እንትን አለ፣ ፍተሻ ምናምን የለም። በየመንገዱ ግን በፓትሮል የፌዴራል ፖሊስ አባላት በብዛት ደግሞ የፌዴራል ፖሊስ ሁለት ፓትሮሎች አይቻለው በመንገዴ። በተረፈ ግን የክልሉ የፈጥኖ ድራሽ ፖሊሶች ክላሽ ታቀው በመኪና በተለያዩ የወታደራዊም የሲቪል ፒክፖችም ጭምር እየዞሩ እንዲሁም በየከተሞች ደግሞ የተዛዛሩ ጥበቃ ያደርጉ ነበር። ሚሊሻዎችም የክልሉ ፖሊስ ኃይልም ጠንካራ ጥበቃ እያደረጉ ነው። አሁን በተሻለ ሁኔታ መኪናዎችን እንቅስቃሴ እያደረጉ ይገኛሉ። አሪያም ዮሐንስ ገብረ እግዚአብሔር፣ ለሰጠህን ማብራሪያ ከልብ አመሰግናለሁ።